የዲ ደብልዩ ዜና፣ አመሰግናለሁ ሼቴ። ጤና ይስጥልን አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች እነሆም። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በትግራይ ክልል እየደረሰ ነው ያሉት አረመኔያዊ ሥራ እንዲቆም በተደጋጋሚ ጠይቀው እንዳልተሳካላቸው መንግሥትን በወቀሱበት የመጀመሪያ ንግግራቸው ይፋ አደረጉ። የአፍሪካ ህብረት በሶማሊያ የምርጫ መዘግየትን ተከትሎ ለተፈጠረው ቀውስ መፍትሄ ያፈላልጉ ዘንድ የቀድሞ የጋና ፕሬዚዳንት ጆን ማህማን የህብረቱ ከፍተኛ ልዑክ አድርጎ ሰየመ። ማህማ በሶማሊያ ሁሉን የሚያግባባና የሚያሳትፍ ምርጫ በአጭር ጊዜ ውስጥ እንዲከናወን እንዲያደርጉ ኃላፊነት ተጥሎባቸዋል ሲል የአፍሪካ ህብረት በመግለጫው አመልክቷል። ኢየሩሳሌም ውስጥ ሰሞኑን ባላስቃ መስጊድ የተቀሰቀሰውን አመፅ ተከትሎ ከሁለት መቶ በላይ ሰዎች ላይ ጉዳት ደርሷል። አመፁ ዛሬ ቅዳሜም ተጠናክሮ የቀጠለ ሲሆን ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች የአካባቢው ባለስልጣናት አመፁ እንዲረግብ ጠይቀዋል። ዜናውን በዝርዝር የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በትግራይ ክልል እየደረሰ ነው ያሉት አረመናዊ ስራ እንዲቆም በተደጋጋሚ ጠይቀው እንዳልተሳካላቸው መንግስትን በወቀሱበት የመጀመሪያ ንግግራቸው ይፋ አደረጉም። ፓትሪኩ ሾልኮ እንደወጣ በተነገረለት የቪዲዮ መልእክታቸው በትግራይ ውጊያ እየደረሰ ነው ያሉትን በዝርዝር ተናግረዋል። 14 ደቂቃ ከ38 ሰከንዶች የሚረዝመው ይኸው ቪዲዮ ዴኒስ ዋርሌ በተባለ የአቡነ ማትያስ ጓደኛ አማካኝነት ሚያዝያ 18 ቀን 2013 ዓ.ም የተቀረጸ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ዴኒስ ፓትሪያይኩ ከሀገር እስከወጣ ድረስ የቪዲዮ መልእክቱን እንዳታጋራ ብለውኛል ሲል ዘገባው አክሏል። በአሁኑ ጊዜ በሀገራችን በኢትዮጵያ በተለይ ደግሞ በትግራይ ክልል እየተካሄደ ያለው የአረመኔነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም ያሉት አቡነ ማትያስ ሚያዝያ ሰባት ያደረኩት ቃለ ምልልስ ታግዷል። ስቃወም ድምፄ ይታፈናል። የዓለም ሚዲያ እየተናገረው እኛ እንዳንናገር ታፍነናል ሲሉ ተደምጠዋል። በኦሮሚያ ፣ ቤንሻንጉል ጉሙዝ ክልሎችና ሸዋ ሮቢትን ጨምሮ በተለያዩ የኢትዮጵያ አካባቢዎች ችግሮች መኖራቸውን የጠቀሱት አቡነ ማቲያስ የትግራይ ችግር እጅግ የከፋ ጭካን የተሞላበት የአረመንያዊነት ስራ እየተሰራ እንደሆነ እንኳን እኔ ዓለም አውቆታል ብለዋል። ይህ ሁሉ እልቂት እንዴት እንደሚቆም ምን እንደሚደረግ እኔ አላውቅም በማለት የገለጹት አቡነ ማትያስ ለዓለም መንግስታት፣ ለዓለም አብያተ ክርስቲያናት የተለየ የድጋፍ ጥያቄ አቅርበዋል። ዴኒስ ዋድላይ መቀመጫውን በአሜሪካ ያደረገው ብሪጅ ኦፍ ሆፕ ኢንተርናሽናል የተሰኘ ቡድን ዳይሬክተር ናቸው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የአቡነ ማትያስ የቪዲዮ ንግግር በእርግጥም የእርሳቸው ስለመሆኑ ማረጋገጫ ሰጥታለች። የአማራ ብሔራዊ ንቅናቄ አብን በአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አባል ሆነ። የጋራ ምክር ቤቱ መቋቋም ችግሮችን ተመካክሮ ለመፍታት እንደሚያስችል ደግሞ የጋራ ምክር ቤቱ አባላት ገልጸዋል። አብን በአማራ ክልል ከሚንቀሳቀሱ 18 የፖለቲካ ፓርቲዎች መካከል አስረኛ ሆኖ ነው የተመዘገበው ገዢው ፓርቲን ብልጽግናን ጨምሮ ዘጠኙ መጋቢት 16/2013 ዓ.ም የጋራ ምክር ቤቱን የመሠረቱ ሲሆን የአማራ ብሔራዊ ንቅናቄ አብን ዛሬ አስረኛው የምክር ቤቱ አባል ሆኖ ተመዝግበዋል። የፓርቲው ተወካይ ወይዘሮ መቤት ከበደ የመድረኩ መመስረት ችግሮችን በጋራ ለመፍታት ያስችላል ብለዋል። ፓርቲዎች የሚደርስባቸውን ችግሮች በጋራ ለመፍታትና ቀጣይ የአገራችንን ሰላም በምን መልኩ ማረጋገጥ አለብን የሚለውን ነገር አብረን ለመመካከር ነው። ህዝባችንን እንዴት ማገልገል እንዳለብን፣ እንዴት መስራት እንዳለብን ለመመካከር አመች ይሆናል። ችግሮች ላይ እየተወያየንበት ነው። ወደ መፍትሄው ምን ይሄርን ነው መወያየታችን በራሱ ሀምሳ ፐርሰንቱን የችግሩን መፍትሄ እናገኝበታለን ብዬ አስባለሁ እና መወያየታችን በጣም አሪፍ ነው፣ ቆንጆ ነው። የአማራ ብልጽግና ፓርቲ የፖለቲካ ዘርፍ ምክትል ኃላፊ አቶ ጥላውን ወርቅነ ሆን ብሎ የተፎካካሪ ፓርቲ እጩን የሚያዋክብ የሚያስር የብልጽግና ፓርቲ አባልም ሆነ አመራር ካለ አጣርተን እናስተካክላለን፣ ውጤቱንም ለምርጫ ቦርድም ለፖለቲካ ፓርቲዎችም እናሳውቃለን ብለዋል። የአፍሪቃ ህብረት በሶማሊያ የምርጫ መዘግየትን ተከትሎ ለተፈጠረው ቀውስ መፍትሔ ያፈላልጉ ዘንድ የቀድሞ የጋና ፕሬዚዳንት ጆን ማሃማት የህብረቱ ከፍተኛ ልዑክ አድርጎ ሰየመ። ማሃማ በሶማሊያ ሁሉን የሚያግባባና የሚያሳትፍ ምርጫ በአጭር ጊዜ ውስጥ እንዲከናወን እንዲያደርጉ ኃላፊነት ተጥሎባቸዋል ሲል የአፍሪቃ ህብረት በመግለጫው አመልክቷል። የህብረቱ ሊቀመንበር ሙሳ ፋኪ ማማት የሶማሊያ መሪዎች በቅን ልቦና ለመደራደር እንዲሁም ለምርጫው ቀውስ ሁሉን አቀፍ መፍትሄ ለመስጠት ሊዘጋጁ ይገባል ሲሉ አሳስበዋል። እንደ ጎርጎርሳዊ ነው አቆጣጠር ከ2012 እስከ 2017 ጋናን የመሩት የ62 ዓመቱ ማህማ በቀጣዮቹ ቀናት ወደ ሶማሊያ እንደሚጓዙ ይጠበቃል። በስልጣን ላይ ያሉት ፕሬዚዳንት ሞሐመድ አብዱላሂ ሞሐመድ የስልጣን ዘመን በሁለት ዓመት እንዲራዘም ውሳኔ ማቅረቡን ተከትሎ የሀገሪቱ የፖለቲካ ቀውስ ከቅርብ ሳምንታት ወዲህ ተባብሷል። የሶማሊያ ተቃዋሚዎችም ሆኑ ዓለም አቀፉ ማህበረሰብ የፕሬዚዳንት ሞሐመድ አብዱላሂ ሞሐመድን የስልጣን ቆይታ ለማራዘም የተደረገውን ሙከራ አውግዘዋል። ፋርማጆ ባለፈው ሳምንት ስልጣናቸውን የሚያራዝመውን ውሳኔ መሻራቸውን አስታውቀዋል። ይህ ዶች ቬለ ነው። ኢየሩሳሌም ውስጥ ሰሞኑን በአላስቃ መስጊድ የተቀሰቀሰውን አመፅ ተከትሎ ከሁለት መቶ በላይ ሰዎች ላይ ጉዳት ደርሷል። አመፁ ዛሬ ቅዳሜም ቀጥሎ የተካሄደ ሲሆን ዩናይትድ ስቴትስ፣ የአውሮጳ ኅብረትና ሌሎች የአካባቢ ባለሥልጣናት አመፁ እንዲረግብ ጠይቀዋል። ከትናንቱ የአርብ የእስልምና እምነት ተከታዮች ጸሎት በኋላ አመፅ መቀስቀሱን ተከትሎ የእስራኤል ፖሊሶች ድንጋይና የጠርሙስ ስብርባሪዎችን ሲወረውሩ በነበሩ ፍልስጤማዊያን ላይ የፕላስቲክ ጥይት ሲተኩሱና አስለቃሽ ጋዝ ሲለቁ እንደነበር የፈረንሳይ ዜና ወኪል ዘገባ ያመለክታል። በወቅቱ በተፈጠረው ግጭት 17 መኮንኖቹ መቁሰላቸውን የእስራኤል ፖሊስ ሲያስታውቅ፣ የፍልስጤም ቀይ ጨረቃ ማህበር በበኩሉም በአላስቃና በምስራቅ ኢየሩሳሌም ሁከት በተቀላቀለበት ግጭት 205 ፍልስጤማዊያን ላይ ጉዳት እንደደረሰባቸው ዘግቧል። ግጭቶቹ የተከሰቱት በቅርብ ሳምንታት ውስጥ እስራኤል በረመዳን የጾም ወቅት ፍልስጤማውያን ወደ ጥንታዊቷ ከተማ የተወሰኑ ክፍሎች እንዳይገቡ በመከልከሏና በምስራቅ ኢየሩሳሌም በሚገኙ አራት የፍልስጤም ቤተሰቦች ለአይሁድ ሰፋሪዎች ሊያስለቅቁ ነው የሚል ስጋት መደቀኑን ተከትሎ ነው ተብሏል። የእስራኤል ጽኑ ወዳጅ የሆነችው ዩናይትድ ስቴትስ ክስተቶቹ እጅግ በጣም እንደሚያሳስቧት በመግለጽ ሁለቱም ወገኖች ውጥረትን ከሚያባብሱ እርምጃዎች እንዲቆጠቡ በማስወገድ እንዲያስወግዱ አሳስባለች። ይህ ዶች ቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንዳፍታል አስታውሳችሁ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በትግራይ ክልል እየደረሰ ነው ያሉት አረመኔያዊ ስራ እንዲቆም በተደጋጋሚ ጠይቀው እንዳልተሳካላቸው መንግስትን በወቀሱበት የመጀመሪያ ንግግራቸው ይፋ አደረጉ። የአፍሪቃ ህብረት በሶማሊያ የምርጫ መዘግየትን ተከትሎ ለተፈጠረው ቀውስ መፍትሄ ያፈላልጉ ዘንድ የቀድሞ የጋና ፕሬዚዳንት ጆን ማሃማ የህብረቱ ከፍተኛ ልዑክ አድርጎ ሰየመ። ማሃማ በሶማሊያ ሁሉን የሚያግባባና የሚያሳትፍ ምርጫ በአጭር ጊዜ ውስጥ እንዲከናወን እንዲያደርጉ ኃላፊነት ተጥሎባቸዋል ሲል የአፍሪቃ ህብረት በመግለጫው አመልክቷል። ኢየሩሳሌም ውስጥ ሰሞኑን በአላስቃ መስጊድ የተቀሰቀሰውን አመፅ ተከትሎ ከሁለት መቶ በላይ ሰዎች ላይ ጉዳት ደርሷል። አመፁ ዛሬ ቅዳሜም ተጠናክሮ የቀጠለ ሲሆን ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች የአካባቢ ባለሥልጣናት አመፁ እንዲረግብ ጠይቀዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።